ለኮሮና ቫይረስ ተጋላጭ ናቸው ለሚባሉ ማህበረሰቦች በሆስፒታሎች ይሰጥ የነበረውን የምርመራ አገልግሎት በጤና ጣቢያዎች ጭምር ለማስፋፋት እየተሰራ መሆኑን የጤና ሚኒስቴር ገልጿል። በኮቪድ-19 ኢትዮጵያ ውስጥ ሁለት ሰዎች መሞታቸውን እና ለኮሮና ቫይረስ መጋለጣቸው የተረጋገጠው አርባ አራት ሰዎች መሆናቸውን ሚኒስቴሩና የሕብረተሰብ ጤና ኢንስቲትዩት አስታውቀዋል። ሙክታር ጀማል ዝርዝር አለው። ያለፈው ሳምንት ኢትዮጵያ ውስጥ የመጀመሪያ የኮቪድ-19 ሞት የተመዘገበበት፣ በመጋለጥ ብዛትም ከፍተኛ ቁጥር የተመዘገበበት ነበር። ሁለቱም ሰዎች የሞቱት ትላንትና ነው። የጤና ሚኒስትሯ ዶክተር ሊያ ታደሰ መግለጫውን ሰጥተዋል። ዛሬ ለሀገራችን ከባድ ቀን ነው። ሁለት የመጀመሪያ ሰዎችን በኮሮና ቫይረስ አጥተናል። ይሄ አስደንጋጭ ቢሆንም በይበልጥ እንደ ግለሰብ እንደ ማህበረሰብ በአንድነት ተባብረን ይህን በሽታ ለማዋጋት የሚሰጡትን ማሳሰቢያዎችንም በመፈጸም በተለይም መሰባሰብን በማስወገድ መራራቅን ቢያንስ እርስ በርስ ያለውን ርቀትን በመጠበቅ እጃችንን አዘውትሮ በመታጠብ በአካል ንክኪ የሚደረጉ ሰላምታዎችንም በማስወገድ እነዚህንና የሚሰጡ ማሳሰቢያዎችን በመፈጸም የበሽታውን ስርጭት እንድንከላከል አሁንም በአጽንኦት ማሳሰብ እወዳለሁ። ባለፉት 24 ሰዓታት ምርመራ ከተደረገላቸው 164 ሰዎች ውስጥ አንድ ሰው ለኮሮና ቫይረስ መጋለጣቸው የተረጋገጠ ሲሆን ይህ ዘገባ እስከተጠናከረበት ጊዜ ድረስ ኢትዮጵያ ውስጥ ቫይረሱ በምርመራ የተገኘባቸው ቁጥር 44 ደርሷል። ለቫይረሱ መጋለጣቸው ዛሬ የተገለጸው የስልሳ አምስት ዓመት ዕድሜያቸው ላይ ያሉ ኢትዮጵያዊት የዱከም ከተማ ነዋሪ ሲሆኑ ግለሰቧ የውጭ አገር ጉዞ ታሪክ የሌላቸው መሆኑ ተነግሯል። ከአዲስ አበባ ውጪ በኦሮሚያ ብሔራዊ ክልላዊ መንግሥት ለቫይረሱ የተጋለጡ አራተኛ ሰው መሆናቸው ነው። ለኮሮና ቫይረስ ተጋላጭ በሆኑ የህብረተሰብ ክፍሎች ላይ በስፋት ምርመራ ለማካሄድ ዝግጅት እየተደረገ መሆኑን የጤና ሚኒስቴር አስታውቋል። ዛሬ ይህ ዘገባ ከመጠናቀሩ በፊት ባለፉት 24 ሰዓታት ውስጥ የላብራቶሪ ምርመራ ከተደረገላቸው ሰዎች መካከል 26ቱ በቫይረሱ ከተያዙ ሰዎች ጋር ንክኪ አላቸው ተብለው የተጠረጠሩ ሲሆኑ ቀሪዎቹ ለቫይረሱ ተጋላጭ ናቸው የሚባሉ የማህበረሰቡ አባላቶች መሆናቸው ተነግሯል። በስራ ባህሪያቸው ለቫይረሱ ተጋላጭ የሆኑ የማህበረሰብ ክፍሎች ላይ የሚደረገው ምርመራ ተጠናክሮ የሚቀጥል መሆኑን ዶክተር ሊያ ገልጸዋል። ይህ የኮሮና ቫይረስ በሽታ ብዙዎችን እንዳይጎዳ፣ ስርጭቱንም ለመቆጣጠር ጤና ሚኒስቴር እና መንግስት በሌሎችም ከፍተኛ ጥረት እየተደረገ ሲሆን ጥረቱም የሚቀጥል ቢሆንም ስርጭቱን ለመገደብ የማህበረሰቡ ሚና ከፍተኛ ከመሆኑ አኳያ እየተሰጡ ያሉትን በርካታ ማሳሰቢያዎች ከመተግበርና እነዚህን ችግር ከመቆጣጠር አኳያ ግን ዛሬም ብዙ ችግሮች እየታዩ ይገኛሉ። አሁንም የሚሰጡትን ማሳሰቢያዎች በተመለከተ የሚታዩት እንቅስቃሴዎች አሁን ያለውን ችግር የማያገናዝብና ካለው ሁኔታ ጋር አብሮ የማይሄድ ነው። በተለይም እንቅስቃሴዎችን በገበያ ቦታዎች፣ በእምነት ቦታዎች፣ ትራንስፖርት ቦታዎች እና በርካታ በከተማው ሁኔታ ስናየው ዛሬም በሌሎች የደረሰው የበሽታ መስፋፋትና ሞት እዚህ አይደርስም የሚል እንደምታ ያለው የኮሮና ቫይረስ ወረርሽኝን ለመከላከል የሕክምና ቁሳቁሶችንና ሌሎች ተያያዥ ግብአቶችን ለማሟላት በምላሽ ውስጥ እየተሳተፉ ያሉ አካላት እየተጣሩ መሆናቸውን የገለጹት ዶክተር ሊያ በሆስፒታሎች ብቻ ይሰጥ የነበረውን ምርመራ ለማስፋፋትና በጤና ጣቢያዎች ለማካሄድ እየተሰራ መሆኑን አስታውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።